ሰሞኑን ኦሮሚያና አማራ ክልሎች ውስጥ በታዩት ያለመረጋጋት ሁኔታዎች ላይ የኢትዮጵያ መንግስት በወሰዳቸው እርምጃዎች የአውሮፓ ህብረት ምክትል ፕሬዚዳንትና የኢትዮጵያ ውጭ ጉዳይ ሚኒስትር ተወያዩ። የህብረቱ ከፍተኛ ተጠሪና ምክትል ፕሬዚዳንት ፌዴሪካ ሞሄሪኒና የኢትዮጵያ ውጭ ጉዳይ ሚኒስትር ቴድሮስ አድሃኖም ትናንት የህብረቱ መቀመጫ በሆነችው የቤልጂየም ዋና ከተማ ብራስልስ ተገናኝተው የተመካከሩት ሁለቱ ወገኖች ግንኙነቶቻቸውን ለማጠናከር ባለፈው ጥቅምት ሞሄሬኒ ወደ አዲስ አበባ ተጉዘው በነበረበት ወቅት በተነጋገሩት መሰረት እንደሆነ ተገልጧል። በሌላ በኩል የኢትዮጵያ ውጭ ጉዳይ ሚኒስትር ወደ አውሮፓ ህብረት የተጓዙት ሰሞኑን ኦሮሚያ ውስጥ እየታየ ካለው የተቃውሞ እንቅስቃሴና መንግስት የሰጠውን ምላሽ እንዲሁም በአገሪቱ የተከሰተውን የምግብ እጥረት ሁኔታ ለማስረዳት እንደሆነ የሰብአዊ መብቶች ተሟጋች ቡድን ሂዩማን ራይትስ ዎች ሰሞኑን አስታውቆ እንደነበር ይታወሳል። የሰብአዊ መብቶች ተሟጋቾቹ ጥያቄያቸውን ለአውሮፓ ህብረት አቅርቦ እንደነበርም በቀደመ ዘገባ ተነግሯል። የአውሮፓ ህብረት ትናንት በበተነው የፕሬስ መግለጫ ሁለቱ ባለስልጣናት ሲቪል ማህበራትን በማጠናከር አስፈላጊነት ሀሳብን በመግለጥና በመደራጀት ነጻነት ላይ መወያየታቸውን አመልክቷል። በአውሮፓ ህብረትና በኢትዮጵያ ስልታዊ ግንኙነቶች ላይ ያላቸውን ስራ ለመቀጠል መስማማታቸውም ተገልጧል። የኢትዮጵያን የልማት ማሻሻያዎችና ማኅበራዊ የምጣኔ ሀብት እድገቷን ለመደገፍ የአውሮፓ ህብረት የመጀመሪያ አጋሯ መሆኗን የተናገሩት ሞሄሪኒ በዚህ ዓመት የሚካሄደውን የአውሮፓ ህብረት ኢትዮጵያ የንግድ መድረክ ወይም ቢዝነስ ፎረም ዝግጅት ጨምሮ ህብረቱ ኢትዮጵያን በልማት ትብብር መርሃ ግብሮች ማገዙን እንደሚቀጥል አመልክተዋል። ኢትዮጵያ በሁለት ተከታታይ ድርቆችና ኤልኒኞ በፈጠረው ችግር ምክንያት የደረሰባትን ለመቋቋም ህብረቱ የሚሰጠው እርዳታ ተጠቃሚ እንደምትሆንም ተናግሯል። በፍልሰትና በእንቅስቃሴ ላይ የኢትዮጵያና የአውሮፓ ህብረት የጋራ አጀንዳ በሚል ባለፈው ህዳር አንድ በላቭሊታ ጉባኤ ወቅት የተፈረመውን ስምምነትም አስመልክቶ የውጭ ጉዳይ ሚኒስትሩና የህብረቱ ምክትል ፕሬዚዳንት መወያየታቸው ታውቋል። በዚያ ስምምነት ላይም የኢትዮጵያና የአውሮፓ ህብረት መደበኛ ያልሆነውን ፍልሰት ችግር ለመጋፈጥ አብረው ለመስራት መስማማታቸው ተነግሯል። የአውሮፓ ህብረት መሪ ሞሪኒ ኢትዮጵያ ሰ70ሺህ የሚሆኑ ስደተኞችን በማስጠለሏ አድናቆታቸውን የገለጡት ሲሆን የአፍሪቃ አጣዳፊ ሁኔታ ፈንድም ኢትዮጵያ ውስጥ የተለያዩ ፕሮጀክቶችን መደገፍ መጀመሩ ተገልጧል። በአፍሪካ ቀንድና በቀይ ባህር አካባቢያዊ ጉዳዮች ላይም ሁለቱ ባለሥልጣናት መነጋገራቸውን የህብረቱ የፕሬስ መግለጫ አመልክቷል።